ጋዜጠኛ ኤልያስ ገብሩና የቀድመው የአንድነት ለፍትህና ለዲሞክራሲ ፓርቲ አንድነት በአጭሩ የብሔራዊ ምክር ቤት ባልደረባ ወይም አባል አቶ ዳንኤል ሽበሺ ፍርድ ቤት ቀርበዋል። የትኛው ፍርድ ቤት ነው የቀረቡት? ለምንስ ነው የቀረቡት? አመሰግናለሁ ነጋሽ። ዛሬ እንዳልከው ችሎት የቀረቡት ሁለቱም በቦሌ ክፍለ ከተማ በሚገኘው በተለይ ልዩ ስሙ ሰሚት የሚባል ፍርድ ቤት ላይ ነው የቀረቡት። ሶስተኛ ወንጀል ችሎት ላይ ዛሬ የቀረቡበት ዋናው ምክንያት ለብይንና አቃቤ ሕግ የመሰረተባቸውን ክስ መሰረት አድርጎ የመጀመሪያ ደረጃ መቃወሚያ እንዲያቀርቡ ነበረ። እንግዲህ ቀድሞ የታየው አቃቤ ሕግ ጉዳዩ በዝግ ችሎት ይታይልኝ ብሎ ያቀረበው አቤቱታ ነበረ። ከዚህ በፊት ቀድሞ ያስገባው አቤቱታ ነው። አቤቱታውን መሰረት በማድረግ ደግሞ ዳኛዋ ተቀባይነት አግኝቶ በዝግ ችሎት የሚቀጥል ይሆናል ማለት ነው። ሌላ እነሱ ያቀረቡት አቤቱታ ነበረ። ምንድን ነው የዋስትና መብታችን የሚከለክል ስላአይደለ የቀረበብን ክስ የዋስትና መብታችን ተጠብቆ ቋሚ አድራሻ ያለን የምንታወቅ በስማችንም ንብረት ያለን መሆኑ ታውቆ ጉዳያችን በውጭ የሆነ እንድንከታተል በዋስ ብሎ አቤት አቅርበው ነበረ። ችሎቱ ይህንም አልተቀበለውም። ጉዳያቸው ማረሚያ ቤት ሆነው እንዲከታተሉ ብይን ተሰጥቷል። ከዚህ ውጭ ጠበቃው ያቀረቡት በቀረበባቸው ክስ ላይ መሰረት አድርገው ጠበቃው ያቀረቧቸው የመቃወሚያ ነጥብ ጠቅለል በማድረግ የተመሰረተባቸው ክስ አስቸኳይ ጊዜ አዋጁን ደንብ በመተላለፍ ከጸረ ሽብር ቡድኖች ጋር እነሱን የሚያበረታታ እንቅስቃሴዎች እና የምስል ቪዲዮ በሞባይላቸው ተገኝተዋል የሚል ነበር እና ጠበቃው ምንድነው ያሉት? የተመሰረተባቸው ክስ በደንብ ቁጥር አንድ መሰረት ነው የአዋጁ ማስፈጸሚያ ደንብ ቁጥር አንድ ደንብ ቁጥር አንድ ደግሞ በደንብ ቁጥር ሁለት ተሽሯል። ስለዚህ በተሻረ ሕግ ደንበኞቼ እየተከሰሱ ስለሆነ አግባብነት የለውም ነበር ያሉት። ሁለተኛ ደግሞ አዋጁ እርምጃ ያስወስዳል እንጂ ቅጣትን አያስከትልም። ለምሳሌ ያለ ፍርድ ቤት ትዕዛዝ ማሰርን፣ ማቆያ ቦታ ማቆየትን፣ ተሀድሰው መስጠትን የሚሉ እርምጃዎችን ያስወስዳል እንጂ አዋጁ ቅጣትን አያስከትልም። ስለዚህ በሌላ አዋጅ ላይ ነው ወንጀል ተብሎ ወንጀል ያልሆነ ነገር ደንበኞቼ የተከሰሱት የሚል ነው። ሌላ ደግሞ በሞባይላቸው ውስጥ የተገኘው ነገር ተገኘ ሞባይላቸው ላይ እንጂ ለሽብር ተግባር ወይም ለሌላ አመፅ ለማነሳሳት ሲጠቀሙበት፣ የት ቦታ፣ በምን አይነት ሁኔታ ሲጠቀሙበት የሚያሳይ ምንም ነገር ጭብጥ የቀረበ ነገር የለም። በጊዜ በጭብጥ ተመስርቶ የቀረበ ነገር የለባቸውም እና ደንበኞቼ ፋይሉ ተዘግቶ እንዲሰናበቱልኝ የሚል ነበር ያቀረቡት። በዚህ ላይ አቃቤ ህግ ምላሽ እንዲሰጥ ተጠይቆ ነበረ። በጽሁፍ እንድሰጥ ይፈቀድልኝ ነው ያለው ጠበቃው። ይህኛውን ተቃውመዋል። አሁንኑ መስጠት የሚችሉበት ሁኔታ እያለ ለምን ይህንን ተቃውሞ አሁን መስጠት አለባቸው የሚል ነበረ። ፍርድ ቤቱ አሁንም የጠበቃው ሀሳብ ውድቅ በማድረግ ለሰኞ ተለዋጭ ቀጠሮ ይዘዋል። የአቃቢ ህግ በዚህ በመቃወሚያ ላይ ያላቸውን አስተያየት ለመስማት ለሰኞ ተለዋጭ ቀጠሮ ይዘዋል። ነቃሽ በጣም አመሰግናለሁ። ዮሐንስ ገብረ እግዚአብሔር እንደተለመደው ለሰጠህን አስተያየት። እኔም በጣም አመሰግናለሁ ነጋሽ።